አሁን ቀጥታ ወደ ጌታ ቃል የምንሄድበት ጊዜ ነው እና ዛሬ የምንመለከተው እዚህ ማርቆስ አምስት ከቁጥር አንድ እስከ 20 ያለውን ክፍል ነው ለዚህ ክፍል ርዕስ ሰጥቸዋለሁ የጌታ ኢየሱስ ክርስቶስ ኃይል በሰይጣን ላይ የሚል ርዕስ ነው የሰጠሁት በትክክል ጌታ ኢየሱስ ክርስቶስ በሰይጣን ላይ ኃይል እንዳለው የሚገልጽ ክፍል ነው። ባለፈው ትዝ ይላችሁ እንደሆነ ያየነው ምዕራፍ አራት ላይ ጌታ ኢየሱስ በተፈጥሮ ላይ ሥልጣን እንዳለው ነው። ባህሩን ጸጥ እንዳደረገው አይተናል፣ ደቀ መዛሙርቱ በጣም እንደተደነቁ። አሁን ደግሞ ጌታ ኢየሱስ በሰይጣን ላይ ሥልጣን እንዳለው ነው የምናየው። አንዳንድ ሰዎች ሰይጣንን የመፍራት ሀሳብ አላቸው። ሰይጣን በእርግጥ አለ ሰይጣን የሚባለው መንፈስ። አንዳንድ ሰዎች ሰይጣን የለም የሚልም አመለካከት አላቸው። ግን ጌታ ኢየሱስ ክርስቶስ እና ቃሉን በምናጠናበት ጊዜ ሰይጣን በእርግጥ ያለ ፍጡር እንደሆነ፣ ደግሞም ሰዎችን የማጥቃት ኃይልና ችሎታ እንዳለው፣ በተለይ የማታለል ስልጣን እንዳለው እናውቃለን እና ሰይጣን በራሱ ብዙ ነገሮችን ማድረግ የሚችል ቢሆንም እንኳን ጌታ ኢየሱስ ክርስቶስ ግን በሱ ላይ ኃይል እንዳለው መጽሐፍ ቅዱስ እንዴት እንደሚገልጥ ነው ዛሬ የምንረዳው። እና በጣም በጣም አስደናቂ እውነት ነው። እንደምታዩት ምዕራፍ አምስት ላይ ጌታ ኢየሱስ እና ደቀ መዛሙርቱ ወደ ገሊላ ባህር ደቡባዊ ምስራቅ አቅጣጫ ጌርጌሴኖን ወደሚባለው ሀገር እንደሄዱ ነው የምንመለከተው። ልክ ደቡባዊ ምስራቅ አካባቢ ነው ገሊላ ባህር ዙሪያ ያለ አገር ነው እና ወደዛ ልክ ከመርከብ እንደመጡ እንደወጡ አንድ ሰው ተገናኘው ጌታ ኢየሱስን። ግን በአካባቢው የነበሩ ሰዎች በሀብታምነትና በጥሩ ኑሮ የታወቁ ሰዎች እንደነበረ የጂኦግራፊካል ታሪካዊ ስተዲ ይናገራልና በዚህ ሀብታሞች ሆነው ሁሉ ነገር ተመቻችቶላቸው በሚኖሩ አካባቢዎች የሚታየው ነገር ዝም ብሎ ሀብት ብቻ ሳይሆን ውስጥ ገባ ስትሉ ብዙ የኑሮ ምስቅልቅልም ይገኛል እና ከነዚህ መካከል አንዱ ማስረጃ ይሄ ሰው ነው። በዛ ሀብታም የሆነ አካባቢ ሀብት ህይወትን ሊለውጥ አይችልም። ገንዘብ ህይወትን ሊለውጥ አይችልም። የተመቻቸ ኑሮ ህይወትን ሊለውጥ አይችልም። እና ሰዎች እንደዛ ሊያስቡ ይችላሉ፣ ግን እዛም ውስጥ እንኳን በጣም መጥፎ ምስቅልቅል ነገሮች ሊገኙ እንደሚችሉ ነው። እኔ የዮናስን መጽሐፍ በተከታታይ እንግሊዝ ሀገር ሮብ ሮብ ማታ አስተምረው ነበር። ዮናስ ትንቢተ ዮናስን እና የእግዚአብሔር ዮናስን የላከው ወደ ነነዌ ከተማ ነው። የነነዌ ከተማ በድሮ በጣም የታወቀች ግዙፍ ከተማ ነበረች፣ እና ስልጣኔ በጣም የረቀቀ ስልጣኔ የነበረባት ከተማ ነበረች። ግን የሀገሩ ሰዎች በሙሉ በኃጢአትና በአመፅ የተሞሉ ሰዎች ነበሩ። እና እግዚአብሔር ሊያጠፋት ነበር የነነዌን ከተማ እና ዮናስን ልኮ ንስሐ እንዲገቡ አድርጓል። ልክ እንደዚሁ ከተሞች አካባቢ በጣም የረቀቀ ኑሮ፣ ዘመናዊ ኑሮ ይኖራሉ የሚባሉ አካባቢ ውስጥ ውስጡን የሚታየው ጉድ ከጆሮን እና ሕይወትን የሚረብሽ እንደሆነ የታወቀ ነው እና እነዚህ ሰዎች በምቾት የኖሩን የሚኖሩ ነበሩ፣ ሁሉ ነገር የተሟላላቸው። እንደምታዩት ቅድም እንዳነበብኩት በጣም ብዙ የእሪያ መንጋ የአሳማ መንጋዎች በእርሻ ቦታዎችም እንደነበሩ ነው የምንመለከተውና ግን ይሄ ጌታ የኢየሱስ ክርስቶስ ልክ ከሳንኳው ሲወጣ ያገኘው ሰው እብድ የነበረ ሰው ነው። ህይወቱ በጣም አሰቃቂ በሆነ ሁኔታ ላይ የነበረ ሰው ነው። በአጋንንት የተያዘ ሰው ነው። እንደምታዩት መቃብር ውስጥ ነው ይኖር የነበረው እና በእግር ብረት በሰንሰለት ይታሰር እንደነበረ አይምሮውን የሳተ ሰው እንደነበረ በሶስቱም ወንጌሎች ላይ በማርቆስ፣ በማቴዎስ፣ በሉቃስ በአጋንንት ቁጥጥር ስር የነበረ ሰው እንደነበረና ግን ጌታ ኢየሱስ በኃይል ከዛ እስራት ነፃ እንዳወጣው ነው የምናየው። እና ታዲያ እኔ ይህንን መልእክት ዛሬ ለእናንተ ሳካፍል የታሪኩ አጠቃላይ ሁኔታ አስደናቂ ትምህርት እንዳለበት የጌታ ስልጣንና ኃይል በግልጽ የታየበት እንደሆነ እና ከዚህ የተነሳ የሚከተሉትን ነጥቦች ከዚህ ታሪክ ላይ መረዳት እንደምንችል ነው የተገነዘብኩትና፣ አንድ አራት ነጥቦችን አነሳለሁ ዛሬ። የመጀመሪያው ይሄ ተአምሮች በተደረጉባቸው ቦታዎች ሁሉ ተአምሮች አንድ አስደናቂ መልእክት አላቸው ውስጣቸው። ከዚህም በፊት ሽባው ሰውዬ ሲተረተር ሽባውን ሰውዬ በማርቆስ ወንጌል ምራፍ ሁለት ላይ ጌታ ኢየሱስ ክርስቶስ ኃጢአት ተሰራየችልህ ብሎ ከሽባነቱ ሲያድነው የነበረውን ነገር የማርቆ የማርቆስ ወንጌልን ገና ሳንጀምር ተናግሬበታለሁ። ትዚላቸው እንደሆነ እና ተአምራቶች በሙሉ ጌታ ያደረጋቸው ተአምራቶች በሙሉ በውስጣቸው አስደናቂ ምሳሌነት አለባቸው። ዝም ብሎ ተአምሮች አይደሉም። ሰው ሊያደርጋቸው የሚችሉም ነገሮች አይደሉም። ጌታ ብቻ የሚያደርጋቸው ነገሮች ናቸው። እና የዚህ ተአምር አስደናቂ ምሳሌነቱ ራሱ ባጋንንት መያዙ እውነት ነው። ሰውየው ግን የሚናገረው ነገር አለ። ከዛ ከአጋንንት መያዙ ባሻገር ያለ እና አንደኛው የኃጢአት አሰቃቂ ሁኔታን ያሳየናል። እና የኃጢአት አሰቃቂ ሁኔታ ልክ በዚህ በአጋንንት ከመያዝ ሁኔታ ጋራ በትክክል የተመሳሰለ ነገር ነው። እና ጥቂት ነገሮችን ልንገራችሁ። በጣም አስደናቂ እውነት ነው እና ልብ ልባችንና አእምሯችን ይህንን ሊያስብበት ይገባል። እና ያሰቃቂው ሁኔታ ምሳሌነት ምንድን ነው? አሁን ሰውየው በአጋንንት ተይዟል። እና ተመልከቱ ርኩስ መንፈስ የያዘው ሰው ነው ይላል ቁጥር ሁለት ላይ ከመቃብር ወጥቶ ጌታ ኢየሱስን ተገናኘው። እና ሰውየው ርኩስ መንፈስ ይዞታል። በእንግሊዝኛ ቢሳይድ ሂም ሰልፍ የሚሉት ነገር ነው። በህይወቱ የሆነበት ራሱን መቆጣጠር አይችልም። እብድ ነው ቤቱ ተከራይቶ ሰው ተከራይቶ እንደሚኖረው አይነት ቤት ቤቱ የመቃብር ቤት ነው። ማንም ሰው መቃብር ቤት ውስጥ መኖር አይወድም፣ ግን ሰውየው መቃብር ቤት ውስጥ ነው የሚኖረው እና እንዳውም ብትመለከቱ ቁጥር ሁለት ሶስት አራት ላይ ሁል ጊዜ በሰንሰለት ይታሰር ነበር ሰንሰለቱ እጁና እግሩ ላይ የታሰረውን ሰንሰለት እየበጣጠሰ ማንም ሰው ሊቀርበው በማይችል ሁኔታ እጅግ በጣም አረመኔያዊ እንስሳ አይነት ህይወት ይኖር የነበረ ሰው ነው እና እንግዲህ፣ እዚህ የመጀመሪያው ነጥብ ላይ ያቀረብኩት ነገር ምንድን ነው? ከሰውየው ቁጥጥር በሆነ ኃይል ውስጥ የወደቀ ሰው ነበር አሁን ይሄ የኃጢአት ትክክለኛ ምሳሌ ነው ኃጢአት የሚባለው ነገር እኛ የምንቆጣጠረው ነገር አይደለም አንዳንድ ሰዎች ራሴን በራሴ አስተካክላለሁ ራሴን በራሴ አሻሽላለሁ ብሎ ሊያስቡ ይችላሉ ብዙ ሰዎች አጋጥሞኛል እንደዚህ የሚሉ ግን ኃጢአተኛ ተፈጥሮ ስላለን እኛ ይሄ የኃጢአተኛ ተፈጥሯችንን በእውነት ራሳችን ተቆጣጥረን ራሳችንን ኢምፕሩቭ የማድረግ ህይወት የለንም እኛ ሰዎች በአጠቃላይ ይሄ የሰው ልጅ ነው። የሰው ልጅ አጠቃላይ ተፈጥሮ ነው። አሁን ተመልከቱ። በጣም የተማሩ ሰዎች አሉ፣ በዚህ በምድራችን ላይ በጣም ሀብታም የሆኑ ሰዎች አሉ። ግን ሞራሊ የሞራል ህይወታቸውን ስታዩ በጣም የዘቀጠ ነው፣ የወደቀ ነው። ለምንድን ነው ሰዎች በሀብታቸው፣ በእውቀታቸው፣ በችሎታቸው፣ በስልጣናቸው ራሳቸውን መቆጣጠር አይችሉም? እና የኃጢአትን አሰቃቂ ሁኔታ የሚገልጥ ነገር ነው። እና ትክክለኛ የኃጢአት ኃይል ምሳሌ ነው ይሄ ሰውዬ እና ኃጢአት ሰውን መቶ በመቶ መቆጣጠር ይችላል። እና አንዳንዶቻችን ምናልባት አላወቅን አልተረዳን ይሆናል እንጂ ሰው የኃጢአትን ሀሳብ ገና ባይምሮ ማስተናገድ ከጀመረ በኋላ ሁሉን ነገር መስራትና ማከናወን እንዳይችል፣ ውጤታማ እንዳይሆን ኃጢአት ወደ ኋላ ነው የሚጎትተው እና በዚህ ሰውዬ ህይወት ውስጥ የምናየው ይሄንን ምሳሌነት ነው። እና ሁለተኛው እዚህ አንደኛው ነጥብ ላይ ያስቀመጥኩት ሰውዬው ውስጥ ይታዩ የነበሩ አስጨናቂ ምልክቶች አሁን ሰዎች በኃጢአት ውስጥ ሆኖ የሚያሳዩቸውን ነገሮች የሚያሳዩ ናቸው። አሁን ተመልከቱ። እዚህ ላይ ስለ ሰውዬ የተገለጠው በሰንሰለት ታስሮ ነበር ይላል። ወረድ ብላችሁ ብትመለከቱ ቁጥር አምስት ላይ ማንም ሰው የሚያሸንፈው ነገር አልነበረም ብሎ፣ ሁል ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር ብሎ ይናገራል። እና ይሄ ኃጢአተኛ ሰዎች በሕይወታቸው የሚለማመዱትንና የሚያውቁትን ነገር ነው። መጽሐፍ ቅዱስ ይሄ በሰይጣን ውስጥ የተያዘው ሰውዬ የሚያደርገውን የገለጠው፣ ሌሊትና ቀን የአእምሮ ችግርና የአእምሮ ፈተና ውስጥ ነበር፣ ይጮህ ነበር ይሄ የአይምሮ ምስቅልቅል ውስጥ ኮንፊውዥን ውስጥ ገብቶ የነበረ ሰው እንደሆነ ነው የምትረዱት። አንዳንድ ሰዎች በኃጢአት ዓለም ውስጥ ሆነው ሌሊቱን በሙሉ እንቅልፍ አይኖራቸውም። ሌሊቱን በሙሉ እንቅልፍ አይኖራቸውም። አንዴ ይነሳሉ፣ አንዴ ይቀመጣሉ፣ አንዴ ይገላበጣሉ፣ ወደ ግራ ወደ ቀኝ፣ ቁጭ ይላሉ፣ ሽንት ቤት ይሄዳሉ፣ ይመለሳሉ። እንዲህ አይነት ህይወት የሚኖሩ ሰዎች አሉ። ይሄ የኃጢአት አስጨናቂ ህይወት ነው። ይሄ ብቻ አልበቃ ብሏቸው ደግሞ ልክ ሰውየው ያደርግ እንደነበረው በአካላቸው ላይ አይምሯቸው ማቁሰል፣ አይምሯቸው መጉዳት፣ እረፍት ማጣት በአይምሯቸው ላይ አምጥተው ይሄ አልበቃ ብሏቸው ሰውነታቸውን ደግሞ ሲጎዱ ታያላችሁ አሁን ይህንን ምሳሌ ልሰጣችሁ እችላለሁ። አንዳንዶች አይምሯቸውን ማሳረፍ በምንም አይነት መንገድ ስላልቻሉ፣ ከቁጥጥራቸው ውጭ በላይ ስለሆነ ሌሊትና ቀን ይጮሁና ምንድን ነው የሚያደርጉት? መጠጥ ቤት ሄደው ሲጠጡ እዛ ሄደው ራሳቸውን ልባቸውን፣ ሳንባቸውን፣ ጉበታቸውን ሲጎዱ ህሊናቸውን ሲጎዱ እድሜያቸውን ሲያሳጥሩ ትመለከታላችሁ። ልክ ይሄ ሰውዬ በድንጋይ ሰውነቱን ይቧጭር እንደነበረ፣ አንዳንዶች ድረግ ያጨሳሉ፣ ድረጊስቶች ይሆናሉ። በዛ ጸባይና በዛ ባህሪ ውስጥ ራሳቸውን ይጎዳሉ፣ አይምሯቸውን ይጎዳሉ፣ ህይወታቸውን ከጥቅም ሰጪ ከመሆኑ ይልቅ ጥቅመ ቢስ አድርገው ያስቀምጣሉ እና ሁለቱንም ነገሮች የመጉዳት አይምሮንም አካልንም የመጉዳት ነገር ነው በዚህ ሰውዬ ውስጥ የሚታየው። እና ቅድም እንዳልኩት አይምሮ መጎዳቱ አልበቃ ብሎት ሰውነቱን ራሱ በድንጋይ ይቧጭር እንደነበረ፣ አሁን እዚህ አሜሪካ ውስጥ የምናያቸው ነጮችም ጥቁሮችም ልክ ይህንን ሰውዬ የሚያሳስቡን ፍጡራን ናቸው እና ይሄ ሰውዬ በእንደዚ አይነት ሁኔታ ራሱን ከማህበረሰብ ውስጥ ለይቷል። ራሱን ጥቅመ ቢስ አድርጓል። አንዳንድ ሰዎች አንዳንድ ኮሜንታተሮችን አንብቤ ያለሁኝ ስለዚህ ሰውዬ እየተናገሩና ይሄ ሰውዬ የነበረበትን ታሪካዊ ሁኔታ ሲናገሩ ምናልባት ይላሉ በዛ በጌርጌሴኖን አገር አካባቢ የታወቀ ሀብታም የነበረ ሰው እንደነበረና ሰደንሊ ወደዚህ አይነት ሁኔታ ውስጥ እንደገባ ጠቁመዋል። እና ሊሆን ይችላል ማስረጃ የለኝም። ግን በአጠቃላይ ግን ኃጢአት በሰው ላይ የሚያሳድረው አሰቃቂ ሁኔታ ይህንን የመሰለ ሁኔታ ነው። የአይምሮ እረፍት የለም። አካላቸውንም ሰዎች ምን ያደርጋሉ? ይጎዳሉ። ዊኖ እንደዚህ ናቸው ሰዎች። እና በሶስተኛ ነጥብ ደግሞ የማሰፍረው እዚህ ጋ የኃጢአተኛው ተስፋ ቢስነት ነው ሰውየውን ለመቆጣጠር ይደረጉ የነበሩ ነገሮች አሉ። መቼም ዘመዶች አሉ። ዘመዶች ልጆቻቸው ወይም ሰዎቻቸው ቤተሰቦቻቸው በእንደዚህ አይነት መንገድ ሲሄዱ ዝም ማለት አይችሉም። አንዳንድ ማሳሰቢያዎች፣ አንዳንድ ማስጠንቀቂያዎች፣ አንዳንድ እርዳታዎች መቼም ያደርጋሉ ሰዎች። ለዚህ ለሰውዬ የተደረገለትን ጥረት ታያላችሁ። እንደምንም ብለው ሰዎች እየቀረቡት በኃይል በእግር ብረትና በሰንሰለት ምን ያደርጉን ነበር? ያስሩት ነበር። ምግብም ይሰጡት እንደነበረ አስባለሁ። ምክንያቱም እንደምታዩት ይኖርበት የነበረው ሁኔታ ምግብ የማይገኝበት ሁኔታ ነው። በተራራ በመቃብር ይጮህ ነበር ሌሊትና ቀን አይደል። ስለዚህ ኬር ሊያደርጉ የሚችሉ ሰዎች የተቻላቸውን ያህል ጥረቶች አድርገውለታል። ሰዋዊ ጥረቶች ግን ምንም ለውጥ አላመጡም። አሁን ይህንን ስናስብ ይገርማቸዋል። እኛ ወደ ጌታ ወደ ኢየሱስ ክርስቶስ እግዚአብሔር ረቶን ካልመጣም በስተቀር ሰዎች ጭቅጨቃቸው፣ ውትወታቸው እና ማንኛውም ነገራቸው ሊረዳን አይችልም። በእግር ብረት እንደመታሰር አትውጣ፣ አትግባ፣ አትሂድ፣ አትምጣ ምናምን የሚለው ነገር ሁሉ ሰው ሊረዳቸው እንዳልቻለ እኔ በሕይወቴ ተገንዝቤያለሁ በማንም ሰው ላይ እኛ ተጽዕኖ ማምጣት የሚችል ኃይል የለንም። ሰዎችን መለወጥ የሚችል ከእንደዛ አይነት ስራትና ከእንደዛ አይነት ተስፋቢስነት ሊያወጣ የሚችል አንድ መፍትሄ ያለው ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ የሰው ልብ ካልመለሰ ልክ እንደዚህ እንደ ሰውዬ ተስፋ ቢስ በሆነ ሁኔታ ሰዋዊ ጥረቶች፣ የራስም ጥረት እንኳን እኔ አምናለሁ። ይሄ ሰውዬ አንዳንድ ጊዜ ወደ አይምሮ መለስ ሲል ሰዎች የሚኖሩት ኑሮና ሰላማቸው እየታየው፣ እኔም እንደነሱ በሆንኩ፣ ምን ነው እኔም እንደነሱ በሆንኩ የሚል ሀሳብ ውስጥ እንደነበረ ሊኖር እንደሚችል አስባለሁ። ግን ተስፋ ቢስ በሆነ ሁኔታ ውስጥ ነበር። እና ይሄ በትክክል የሚያሳየው የኃጢአትን አሰቃቂ ሁኔታ ነው። እና ይህንን ይህንን ስናይ ነው ኃጢአት ጠላታችን እንደሆነ እንድናስብ የእግዚአብሔር ቃል የሚያስገድደን። ኃጢአት በእኛ ላይ ስልጣን ሊኖረው ይችላል። እኛ ምንም ልናደርገው አንችልም። ግን እግዚአብሔር ብቻ ነው ከኃጢአት ሊያስወጣን ነፃ ሊያወጣን የሚችለው። በእርግጥ አጋንንትም ራሱን የቻለ ተጽዕኖ አለው። ሁለተኛው ነጥቤ ታዲያ የክርስቶስን ሙሉ ኃይልና ስልጣን ያሳየናል። ይሄ ጌታ ኢየሱስ ክርስቶስ በጣም ኃይለኛ ሙሉ ኃይል፣ ሙሉ ስልጣን ያለው አምላክ ነው። እንደምታዩት ሰውየው ጌታ ኢየሱስ እና ደቀ መዛሙርቱ ከባህር ማዶ ወደ ሌላ ባህር ማዶ ሄደዋል። ገሊላ ባህር አካባቢ ነው የሚሽከረከሩት። እና ከገሊላ አንዱ ማዶ ወደ ሌላው ማዶ ጌርጌሴኖን ወደሚባለው አገር ሲመጡ ይሄ ሰውዬና ጌታ ኢየሱስ ክርስቶስ ፊት ለፊት ነው የተገናኙት። እና ጌታ ኢየሱስ ክርስቶስ የሚመስለው ይህንን ሰው ለማዳን ሆነ ብሎ ወደዛ ወደ ግርጌ ስኖን እንደሄደ ነው። እና ይህንን ሳስብ እኔ በጣም ይደንቀኛል። ለብዙዎች ሰዎች ጌታ ኢየሱስ ክርስቶስ የማዳን እድል ለመስጠት ወደ እነሱ እንደሚመጣ ወደ እነሱ እንደሚንቀሳቀስ፣ እና ወደ እነሱ ሲመጣ ሰዎች አውቀው በጌታ በኢየሱስ ክርስቶስ ለመዳን ወደሱ መምጣት እንደሚገባቸው አስባለሁ። ግን ጌታ ኢየሱስና ሰውየው ተገናኙ። ሰውየው እብድ ነው። ሰው ሁሉ የሚፈራው ሰው ነው እና መቃብር ውስጥ ነው ያለው። ታሪኩን ቅድም ጠቀስ አድርጌላችኋለሁ። ምሳሌነቱን ግን ጌታ ኢየሱስ ልክ ባህሩ ዳር እንደደረሰ ሰውየው ከመቃብር ወጥቶ ወደ ጌታ ኢየሱስ ክርስቶስ መጣ እና ታሪኩ ተጠቅሷል። ከዛ በኋላ ጌታ ኢየሱስ ክርስቶስ ጋር መጣና ከጌታ ከኢየሱስ ጋር ተገናኘ። ሰው ሊያድነው ያልቻለ ዘመዶቹ ያደረጉት ጥረት በሙሉ ሊረዳው ያልቻለ ይሄ ተስፋ ቢስ የሆነው ሰውዬ ተስፋ ሊኖረው ይችላል ወይ? አዎ ተስፋ ሊኖረው ይችላል። ነገር ግን ገና ምንም ነገር ሳይነገር፣ ገና ምንም ነገር ሳይባል በእርግጥ ጌታ ኢየሱስ ክርስቶስን አጅበው የመጡ ሰዎች ስለ ጌታ ኢየሱስ አሁን እየተገለጠላቸው ያለ ነገር አለ። ባለፈው ሳምንት ትዝ ይላችኋል። ባህሩን እና ነፋሱን ነፋሱን ጸጥ በል ዝም በል ብሎት እንደገና ደግሞ ባህሩን ጸጥ በል ሲል ወዲያውኑ ጸጥ እንዳለ ያዩ ሰዎች ናቸው። አብረ ያሉት ግን ኤዘውዬ ራሱ ቁጥር ስድስት ላይ ስለ ጌታ ኢየሱስ ክርስቶስ መናገር ጀመረ። ተመልከቱ። ቁጥር ስድስት ላይ ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምናለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ ብሎ ጮኸ ብሎ ይናገራል። ተመልከቱ፣ ሰውየው የጌታ የኢየሱስ ክርስቶስን ማንነት ነው የገለጠው። ውስጡ ሁለት አይነት ነገሮች እንዳሉ መገንዘብ ትችላላችሁ። አንዳንድ ጊዜ በአይምሮ፣ አንዳንድ ጊዜ በሰይጣን ቁጥጥር ስር ነው እየሆነ ያለው እኛም ልክ እንደዛ ነው። ምንሆነው አንዳንድ ጊዜ በአይምሯችን አንዳንድ ጊዜ በኃጢአት ቁጥጥር ውስጥ እንሆንና በኃጢአት ቁጥጥር ውስጥ ስንሆን የማይጠበቅ ነገር ስንሰራ እንታያለን። በአይምሯችን ደግሞ እንጸጸታለን እና ይሄ ሰውዬ ልክ እንዲህ አይነት ሁኔታ ውስጥ ነው ያለው እና መጥቶ አጋንንቱ ራሱ ያውቃል ማን እንደሆነ ጌታ ኢየሱስ። አሁን ወንጌልን ስታነቡ ብዙ ጊዜ ጌታ ኢየሱስን አንተ እግዚአብሔር ልጅ ነህ ብለው ይናገሩ የነበሩ አጋንንቶች ናቸው። ጸሐፍቱ፣ ፈሪሳውያኑ ሲቃወሙ ኧረ እሱ የእግዚአብሔር ልጅ ነው፣ እሱ ታላቁ ንጉሥ ነው እያሉ ይናገሩ ነበር አጋንንት ያለባቸው ሰዎች እና የጌታ ኢየሱስ ክርስቶስን ማንነት ገለጠ። በእርግጥ ጌታ ኢየሱስ ክርስቶስ የሰይጣንን ምስክርነት አይፈልግም። ይሄ የታወቀ ነገር ነው፣ በእኛ አይደለም። ግን ሰይጣን ራሱ ይናገራል ማንም ሳያዘው ማንም ሳይጠይቀው እና አንተ የእግዚአብሔር ልጅ ነህ፣ የልዑል እግዚአብሔር ልጅ ነህ፣ አንተ ኢየሱስ ነህ፣ ጌታ ነህ፣ ንጉስ ነህ፣ አዳኝ ነህ፣ ፈጣሪ ነህ። እኛ እኛ አሁን አጋንንቱ ተስፋ የለንም አንተ ስለመጣ የያዝነውን አገር፣ የያዝነውን ድንበር፣ የያዝነውን ሰው፣ የነገስንበትን ልብ ሁሉ እንደምንጥል የታወቀ ነገር ነው እና አታሰቃይኝ፣ ብቻ የምታዘኝን እዘዘኝ ብሎ ሲናገር ነው የምታዩት። ጌታ ኢየሱስ ክርስቶስ በሰይጣንና በኃይሉ በግዛቱ ሁሉ ላይ ስልጣን አለው። ጌታ ይመስገን። ለዚህ ነው ሰዎች ሰይጣንን ይፈራሉ። እኛ ግን ልንፈራው አይገባም። ምክንያቱም የእኛ ጌታ በሰይጣን ላይ ምን አለው? ስልጣን አለው። እሱ ለእኛም እንኳን በሰይጣን ላይ ስልጣን እንዲኖረን ምን ሰጥቶናል? ስልጣን ሰጥቶናል። እኛ በገባንበትና በወጣንበት አካባቢ ሰይጣን እንደ ልቡ መንቀሳቀስ አይችልም። ምክንያቱም ጌታ ኢየሱስ ክርስቶስ በማን ውስጥ ይሰራልና በእኔና በእናንተ ውስጥ ይሰራል። ሰይጣኑ ጌታ ኢየሱስ ማን እንደሆነ ተናገረ። ከዛ በኋላ ጌታ ኢየሱስ ክርስቶስ ሙሉ በሙሉ ኃይሉን ገለጠ። ቁጥር ስምንት ስትመለከቱ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና፣ ከዛ ሰውየውን ውጣ ብሎታል። በአጋንንቱን በእርግጥ ጌታ ኢየሱስ ክርስቶስ ከአጋንንቱ ጋር መታገል የለበትም። እሱ ባለሙሉ ስልጣን ነው። ውጣ የሚለውን የጌታን ቃል አጋንንት የትም ይሁን የት መታዘዝ አለበት። ስለዚህ ሰውየው ልመና፣ አጋንንቱ ልመና ውስጥ ገቡ። ብዙ እንደሆኑ፣ ሌጌዮን የሚባል ስም እንዳላቸው፣ በጣም ብዙ ሺህ አጋንንት በዚህ ሰውየው ውስጥ እንደነበሩና የእብደቱ ምክንያትና በኃጢአት ውስጥ የመታሰሩ ምንጭ ሰይጣንና አጋንንት እንደነበረ ልታስተውሉ ትችላላችሁ። ጌታ ኢየሱስ ክርስቶስ ውጣ ብሎ አዘዘው። በእርግጥ ጌታ ኢየሱስ ክርስቶስ እንደተናገረው አጋንንቱ ወጥቷል። እንዳውም ልመና ጌታ ኢየሱስ አስደናቂ ነገር ነው። አጋንንቱ ብዙ ሺህ የሆኑት አጋንንት ወደ ጥልቁ ከምትሰደን ይልቅ ወደ እሪያዎቹ ስደደን ብለው ወደ እሪያዎቹ ውስጥ ገብተው እሪያዎቹን ወደ ባህር ይዘዋቸው እንደገቡ እዚህ ጋር ከቁጥር 10 እስከ 13 ድረስ ይናገራል። የሆነውን ነገር ነው መጽሐፍ ቅዱስ እየተናገረ ያለው እና በጣም አስደናቂ ኦብዘርቬሽን ኦብዘርቭ ማድረግ ትችላላችሁ። ጌታ ኢየሱስ የእኛን ጸሎት መስማት የሚችል ጸሎታችንን ሰምቶ ፈቃዱን መልካምነቱን የሚገልጥ ለእኛ በተለ በተለይ አጋንንቶች እንደዚህ ከፈቀደላቸው ለእኛ ደግሞ በእውነት ቀረብ ብሎ እውነተኛ ጌታና አዳኝ ሆኖ ልመናችንን እንደሚሰማ የሚገልጥና የሚያሳይ ነጥብ ስለሆነ እኔ ደነቃለሁ። ስለዚህ የኛ ጌታ ጌታ ኢየሱስ ክርስቶስ በሰማይና በምድር በሚታዩትና በማይታዩት ነገሮች በእኛ ነፍስና ሕይወት ውስጥ ሥልጣን እንዳለው፣ በአጋንንት ላይ ሥልጣን እንዳለው፣ ለጌታ የማይታዘዝ ምንም ነገር፣ በጌታ ቁጥጥር ስር ያልሆነ ምንም ነገር እንደሌለ ልናደርግ ልንገነዘብና ልናውቅ ይገባናል። ምክንያቱም አጋንንቱን ውጣ አለው። ተመልከቱ። ሰዎች ብዙ ሞክረዋል። ይህን ሰውዬ አዝነውለታል፣ ራርተውለታል፣ በግርብረት አስረውታል፣ በሰንሰለት አስረውታል፣ የተለያየ ነገር አድርገዋል። ግን ጌታ ኢየሱስ በቃል ብቻ ውጣ ብሎ ሲናገረው አጋንንቱ እንደወጣ ሰውየውም ደህና እንደሆነ እንመለከታለን። የሚቀጥለው ነጥቤ ላይ የሰውየውን አጠቃላይ ሁኔታ ከደህንነትን ካገኘ በኋላ የሆነውን ሁኔታ እናገራለሁ። እና ሦስተኛው ነጥቤ የጌታ ስልጣን ውጤት ምልክት የሚል ነው። እና ቁጥር 15 ላይ ብትመለከቱ ወደ ታች ወረድ ብላችሁ ምን ይላል? እረኞቹ ሸሽተው በከተማ አወሩ ከዛ ነገሩ ምን እንደሆነ ለማየት ሰዎች መጡ አሁን የጌታ ኢየሱስ ክርስቶስ የስልጣን ውጤት ምን እንደሆነ በጣም ብዙ ሰዎች ከጌርጌሰኖን የመጡ ሰዎች ሊያዩ ነው ስለዚህ ወደ ኢየሱስም መጡ አጋንንትም ያደሩበትን ሌጌዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ምን አደረጉ ፈሩ ፍርሃቱ የሆነው ነገር ከገመቱት በላይ ስለሆነ ነው። ጌታ ኢየሱስ ውስጥ ያለው ኃይል ከምንም ነገር በላይ ከሚያውቁት ነገር ሁሉ በላይ የሆነ ኃይል እንደሆነ አይተውም ነው ይፈሩት። ግን ወደ ሰውየው ልምጣ፣ ሰውየው ሙሉ ለሙሉ ነፃ እንደወጣ ታያላችሁ። ቁጥር 15 ላይ ቁጥር 15 ላይ ሰውየውን ሌጊዮን ነበረበት፣ ይጮህ ነበር፣ ራሱም በድንጋይ ይቧጭር ነበር ሰውነቱንም ነፍሱንም አይምሮንም ይጎዳ ነበር። ከጥቅም ውጭ ነበር። አሁን ግን ልብስ ለብሷል። ራቁቱን ነበር፣ ልብስ ለብሷል። ልቡን ስቶ ነበር፣ አብዶ ነበር። አሁን ልቡ ተመልሶ፣ አይምሮ ተመልሶ ጤነኛ ሆኗል እና ትክክለኛ ሰው ሆኖ በጌታ በኢየሱስ እግር ስር ቁጭ ብሎ አዩት። እና አይምሮ ተመለሰ። ይህንን አይምሮ መመለስ የሚችል አይምሮን መፈወስ የሚችል የማን ስልጣን ነው? የጌታ የኢየሱስ ክርስቶስ ስልጣን ነው። እንደ ማንኛውም ሰው ቅድም ከዛ በፊት እንደ እንስሳ እንደ አራዊት፣ ከአራዊቶችም በታች የሆነ ኑሮ ይኖር የነበረው ሰውዬ አሁን ልብስ ለብሶ ራቁትነቱ ሁሉ ጠፍቶ ልብስ ለብሶ ጤነኛ ሰው እና አጠቃላይ ሁኔታው ተለወጠ። ይገርማቸዋል። ይሄ በጣም አስደናቂ የሆነ የመለወጥ በጌታ የመዳን ምልክት ነው። የነፍስ መዳን ልክ እንደዚህ ነው ብዬ ነው እዚህ ጋር ነጥብ ያስቀመጥኩት። እኛ ኃጢአታችንን በደላችንን፣ መተላለፋችንን ከእግዚአብሔር መንገድና ሕይወት መራቃችንን፣ ራሳችንን ወደ ቁልቁለት መውሰዳችንን ተገንዝበን ወደ ጌታ ወደ ኢየሱስ ክርስቶስ መተን ጌታ ኢየሱስ ክርስቶስ ወደ እኛ መጥቶ ምሕረትን ሊያደርግልን እጁን ሲዘረጋ ልክ እንደዚህ እንደ ሰውዬ ብንቀበል ሰግደን አንተ የእግዚአብሔር ልጅ ነህ ማረኝ ብለን ብንጠይቀው ወዲያውኑ በሕይወታችንና በነፍሳችን ለውጥ እናያለን። ጌታ ኢየሱስ ክርስቶስ አይምሯችንን ይፈውሰዋል። ከመንፈሳዊ እብድነት ያድነናል፣ ነፃ ያወጣናል እና አስደናቂ የሆነ ለውጥን በህይወታችን ውስጥ እንድናይ ያደርጋል ወዲያውኑ የአእምሮ ሰላም የአእምሮ ደስታ የአእምሮ እረፍት በውስጣችን ይፈሳል እኔ ጌታ ኢየሱስ ክርስቶስን ሳገኝ ልክ እንደዚህ ነው የሆነው አዲስ አበባ ነው ጌታን የተቀበልኩት በራሴ እውነተኛ የኦርቶዶክስ ሃይማኖት ተከታይ አድርጌ ነው ራሴን ቆጥር የነበረው ግን ጥርጥሮች ነበሩኝ የኦርቶዶክስ ሃይማኖት ውስጥ ጥርጥሬ ምንድን ነው መሰላችሁ ደብረ ብርሃን እያለው እኔ ገና ዘጠነኛ ክፍል ስገባ ከተማሪዎች በሙሉ አጭር ነበርኩኝ እና እና እንደ ትንሽም ነበርኩኝ እውነት ነው ነገሩ እና እዛ ዘጠነኛ ክፍል የገቡት ደግሞ ረጃጅምና ትልልቅ ልጆች አሉ እና ማልረሳው አንድ የቲቲአይ ደብረ ብርሃን የመምህራን ማሰልጠኛ ኢንስቲትዩት ምግብ አቅራቢ የሆነ ሀብታም ሰውዬ ነው። የእሱ ልጅ በአንዲት ልጅ ላይ ያደረገው ነገር ሁልጊዜ ልቤ ውስጥ መጥፎ ነገር አስከትሎብኛል። ምንድን ነው ያስከተለብኝ? ልጅቷ ቆንጆ ናት። ክፍላችን ውስጥ ነው ያለችው እና በጣም ቆንጆ ልጅ ናት። እና ይሄ ልጅ የቲቲአዩ መጋቢ ልጅ፣ ኮንትራክተር ነው ሰውየው። የሀብታም ልጅ ነው ማለት ነው። ልጅቷን ይወዳታል እና ልጅቷን ወዶ ይጠይቃታል፣ አብ ጓደኛው እንድትሆን ልጅቷ ሪጀክት ታደርጋለች ጥያቄውን እና ምንድን ነው ያደረገው? አንኮበር ሚካኤል ባለ በአንድ ቄስ በእጁ ላይ መስተፋቅር አስደገመ። እጁ ላይ መስተፋቅር አስደግሞ፣ ይሄ የሰይጣን ስራ ነው። ልክ ልጅቷን ተመልሶ በጓደኞቿ መካከል ሲጨብጣት ኢሚዲየትሊ አበደች። ልጅቷ ከጥቅም ውጭ ሆነች አይምሯል እና እኔ በጣም ሾክድን የሆንኩት ነገሩን ስሰማ ይሄ ሃይማኖት እንደዚህ አይነት ነገር የሚያደርግ ከሆነ ኢትዝ ኖት ጉድ አልኩኝ በልቤ። እና ከዛን ጊዜ ጀምሮ የሆነ ልቤ የሚፈልገው ነገር አለ፣ እውነተኛ እምነት የቱ ነው የሚለው ጥያቄ አለብኝ በቃ እና የጌታን ቃል ስሰማ እውነት ነው በቃ ያ ጥያቄ ሁሉ ተመልሶ ኃጢአቴ ይቅር ተብሎ ሰላምና ደስታ እረፍት በውስጤ ነው የፈሰሰው። እና ልክ እንደዚህ እንደ ሰውዬ ነው መንፈሳዊ እብድነታችንን ሊያድን የሚችል ጌታ ኢየሱስ ክርስቶስ ነው። ከተሳሳተና ከተጣመመ በሃይማኖት ስም እርኩሰትና አመፅ ከሚያደርግ እምነት ሊያወጣን የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። እና ይሄ ጌታ ኢየሱስ ክርስቶስ በህይወቴ እንዲህ አይነት ሰላምን ሲያፈስ አይቻለሁ። እና ሰውየው ታዲያ ያገኘው ሰላም እና የመንፈሳዊ ተሃድሶን ነው። ጌታ ኢየሱስ ክርስቶስ የሰላም ንጉሥ ነው፣ ታውቃላችሁ። ጌታ ኢየሱስ ክርስቶስ የሰላም ንጉሥ ነው። እሱ ብቻ ነው ሰላምን የሚሰጥ። መጽሐፍ ቅዱስ ላይ ራሱ ጌታ ኢየሱስ ሲናገር እኔ ሰላምን እሰጣችኋለሁ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። ዓለም ሰላም በበኩሉ የሚባል ነገር ለመስጠት የሰላም ስም ጽፎ ውስጡ ግን መጨነቅና መረበሽ መቅበዝበዝ ያለበትን ነገር ያቀርብላቸዋል። እውነተኛ ሰላም አይደለም። እኔ የምሰጣችሁ ሰላም ግን ውስጡም፣ ላዩም፣ ውጭውም ውስጡም ሰላም ነው ጌታ ኢየሱስ ክርስቶስ የሰላም ንጉሥ ነው። ወደ ኢየሱስ መምጣት የሚጠቅመው ለዚህ ነው። ወንጌላችን ራሱ የሰላም ወንጌል ነው። እንደዚህ አይነት ሰዎችን ታሪካቸውን ለውጦ ሕይወታቸውን ለውጦ ተመልከቱ፣ ስማቸውን ለውጦ እብድነታቸውን ለውጦ ልብስ አልብሶ ሰላም ሰጥቶ በሰላም ሁኔታ ሰዎች ሁሉ እስኪደነግጡ ድረስ ለውጦ ማስቀመጥ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስም የሰላም መንፈስ ነው። በውስጣችን የሰላም ፍሬ፣ የሰላም መንፈስ፣ የሰላም እውነት፣ የሰላም ህይወት፣ አይምሯችን፣ ልባችን ተረጋግቶ በጣም አስደናቂ በሆነ መንገድ ውስጣችን ጸጥታና ሰላም ያለበት የእግዚአብሔርን ጥበቃና ማዳን የምናይበት ነገር ውስጥ ሊያስገባን የሚችል ጌታ ኢየሱስ ክርስቶስ ብቻ ነው እና በዚህ በሰውየ ህይወት ውስጥ የታየው ነገር ታዲያ የጌታ ኢየሱስ ክርስቶስ ስልጣን ምልክት ነው። ጌታ ኢየሱስ ብቻ ነው የሰውን ታሪክ መለወጥ የሚችል፣ የሰውን እብድነት መመለስ የሚችል፣ የሰውን ህይወት መመለስ የሚችል እና ሰዎቹ የፈሩት ልክ ናቸው። እንደዚህ አይነትን ሰው ከመቅጽበት ለውጦ ደህና አድርጎ የሚያስቀምጥ ኃይል አይቶ አያውቁም። የነሱ ጥረት በሰንሰለት ነው ያስቀመጠው። የነሱ ጥረት በግር ብረት ነው ያስቀመጠው። አሁን ግን በቃል ብቻ ሰላምና ረፍት የሚሰጥ አምላክ ኃይል መገኘቱን ሲያዩ ተደንቀዋል። በእርግጥ እነዚህ ሰዎች የወሰኑት ውሳኔ ከነጥቦች ውጭ ነው። በጣም የሚያስገርም ነው። ሰዎቹ ጌታ ኢየሱስ ክርስቶስን ከሀገራችን ሂድልን አንፈልግህም ብለው ወደ እነሱ ሀገር እንዳይሄድ አድርገውታል። የአንዳንድ ሰዎች ውሳኔ የሚገርም ነው። እንደዚህ አይነት ለውጥ የሚያመጣውን ንጉስ፣ እንደዚህ አይነት ለውጥ የሚያመጣውን ኃይል እኛም አካባቢ በጣም ብዙ የተቸገሩ ሰዎች አሉና መተህ እርዳን ማለት ሲገባቸው፣ አይ ከሀገራችን ሂድ፣ እኛ አንፈልግም እንደዚህ አይነት ሰው ብለው ነው ያባረሩታ። የሚገርም ሞኝነትና ሌላ እብድነት ነው። በእርግጥ ጌታ ኢየሱስ ክርስቶስ እኛ ካልፈለግነው አስገድዶ ሊለውጠን አይችልም። አይፈልግምም እና ሰዎቹ እንደዚ አይነት ሞኝነት ውስጥ ገብተዋል። አራተኛው ነጥቤ ጋር እመጣለሁ። የዳነው ሰው ምስክርነት አሁን የዳነውን ሰው ምስክርነት ነው ላይ የምፈልገው። ሰዓቴ እየሄደ ነው፣ ግን ፈጠን ፈጠን ብዬ እጨርስላችኋለሁ። ቁጥር 18 ላይ ስትመጡ ምን ይላል? የዳነው ሰውዬ ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረው ሰው እንግዲህ፣ ሰዎቹ ከሀገራችን ሂድልን ብለው ጌታ ኢየሱስ ክርስቶስን ለምነውታል። ስለዚህ ጌታ ኢየሱስ ወደ ታንኳው ተመለሰ። በእነሱ ሀገር ገብቶ አልፈወሰም፣ አላገለገለም። ወደ ታንኳይቱ ሲገባ አጋንንት አድረውበት የነበረው ሰው ከሱ ጋር እንዲኖር ለመነው። ጌታ ሆይ እኔ ከአንተ ጋር ነው መኖር የምፈልገው ብሎ ጥያቄ አቀረበለት እና ይህንን እኔ የምናገርበት በተወሰኑ ነጥቦች ነው። አንደኛ ይሄ ሰውዬ ጌታ ኢየሱስ ክርስቶስ በሕይወቱ ካደረገለት መልካም ነገር የተነሳ ማንም ሊያደርገው የማይችለውን ነገር ለሱ ስላደረገለት፣ ልክ ለኛም እንደዚሁ ነው። ማንም ሊያደርግልን የማይችለውን የሚያደርግልን ጌታ ኢየሱስ ነው እና ሰውየው በምስጋናና በአክብሮት የተሞላ መሰጠትን ነው የገለጠው እና እኔ ከአንተ ጋር ነው መኖር የምፈልገው ከዚህ በፊት የነበረኝ ኑሮ ጥሩ አልነበረም። ያው የታወቀ ነው። አሁን ነፍሴን አስተካክላል፣ አቅጣጫን ቀይራል፣ ካንተ ጋር ልኖር ብሎ ጥያቄ አቀረበ። ይሄ ጌታን የማመስገንና አብሮ ለመኖር ያቀረበው ጥያቄ ነው። ግን ጌታ ኢየሱስ ክርስቶስ አልተስማማም። ለምንድን ነው ይህንን ያልተስማማበት? ምክንያት ጌታ ኢየሱስ ክርስቶስ ያለውን ነገር ስመለከት ነው። ምን አለ ጌታ ኢየሱስ ቁጥር 19 ላይ ኢየሱስም አልፈቀደለትም ይልና፣ ነገር ግን ወደ ቤትህ በቤተሰቦችህ ዘንድ ሄደ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገለህ እንዴትስ እንደማረህ አውራላቸው ብሎ ማለት፣ የግሪኩ ስበክላቸው ነው የሚለው፣ ንገራቸው፣ አውጅላቸው ነው የሚለው። አውጅላቸው ብሎ ጌታ ኢየሱስ ክርስቶስ የአገልግሎት አቅጣጫና የአገልግሎት ምሪት ሰጥቶ እንደላከው ነው ምናየው። አንዳንድ ነገሮችን ማየት እንችላለን። እዚህ ጋር ከጌታ ከኢየሱስ ጋር የምንሆነው በታንኳ ከሱ ጋር ስለሄድን ወይም እሱ በዞረበት ቦታ ስለዞርን አይደለም። በመንፈስ ከጌታ ከኢየሱስ ጋር አንድ መሆን እንችላለን። አሁን ጌታ ኢየሱስ ከእኛ ጋር ነው ያለው። በመንፈስ እኛ ከጌታ ጋር ከሆንን ጌታ በመንፈሱ ሁል ጊዜ ከእኛ ጋር ነው የሚሆነው እና ይህንን አመለካከት ከሰዎች አይምሮ ያስወጣበት ቦታ ነው ይሄ ጌታ ኢየሱስ እና ጌታ ከኛ ጋር ነው አሁን ከቆንጅት ጋር ነው ጌታ። አሁን ከምናውቃቸው አማኞች ጋር ነው ጌታ ጌታ ከሰዎች ጋር ከአማኞች ጋር ይሆናል። ግን የሚገርም ነገር ነው ይሄንን በሰውየው ልብ ውስጥ በመንፈስ ጌታ እንዳስቀመጠ አምኜ ነው አሁን ይሄንን የምናገረው። እና ልክ ነው ደግሞ። ግን ጥያቄው በጌታ እውቅናና ከጌታ መመሪያ ተሰጥቶታል። አልፈቀደለትም ይልና አብሮት እንዲሆን ግን ሂድና አገልግል ነው ያለው ጌታ ኢየሱስ እና ሰውየው በጣም የሚያስደንቅ ምስክርነት ያለው ነው። ወዲያውኑ የታዛዥነት መንፈስ ነው የሰፈረበት ያረፈበት። ጌታ ኢየሱስ ክርስቶስ ያለውን አልተቃወመም። ጌታ ኢየሱስ ክርስቶስ ያለውን ተቀበለ፣ ታዘዘ። ይሄ በጣም አስደናቂ የመለወጥ ምልክት ነው። አንድ ሰው በጌታ በኢየሱስ ክርስቶስ ሲለወጥ በልቡና በህይወቱ የሚመጣው ነገር ታዛዥነት ነው። ለማን ታዛዥነት? ለጌታ ታዛዥነት። ማንም ይሁን ምን፣ ምንም ይሁን ምን፣ የትም ይሁን የት፣ ጌታ ኢየሱስ ክርስቶስ የላከኝ እሄዳለሁ የሚል የታዛዥነት አገልግሎት ውስጥ ነው የሚገባው እና ይሄ ሰውዬ ታዛዥ ሆናል። ታዛዥነትና የአገልግሎት ውጤት በህይወቱ ታያላችሁ። አሁን ቁጥር ሃያ ላይ ልክ ታዛዥነቱን ላንብብላችሁ። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት ልክ ጌታ ኢየሱስ እንዳለው እንዴትም እንደማረው ጭምር ነው። አስር ከተማ በሚባል ሀገር ይሰብክ ጀመር። ይሄ በግሪክ ዲካፖሊስ ይባላሉ። አስር ከተማዎች፣ አስር ከተማዎች የሚባሉ ከተማዎች አሉ። እነዛ አካባቢ እየዞረ ይሰብክ ነበር። ጌታ ኢየሱስ ክርስቶስን ታዟል፣ ሄዷል። ብዙዎች በመደነቅ መልእክቱን ሰምተዋል፣ ምስክርነቱን ሰምተዋል። መደነቅ ብቻ አይደለም፣ ብዙዎች የሱን ምስክርነት ከሰሙ በኋላ ራሱን ጌታ ኢየሱስን ለማየት እንደመጡ እና ደግሞ ብዙዎቹ በጌታ በኢየሱስ ክርስቶስ አምነው እንደተለወጡ እኔ አምናለሁኝ። ጌታ ይመስገን እና የዳነው ሰው እንደዚህ አይነት ምስክርነትን ገልጦታ ያላችሁ እንግዲህ ጌታ ኢየሱስ ክርስቶስ ሲያድን ዝም ብሎ ሪሊጅስ ሰዎች እንድንሆን አይደለም፣ የሃይማኖት ሰዎች እንድንሆን አይደለም። ሁልጊዜ ሃይማኖታችን በምን የሚለወጥ በተግባር የሚተረጉም እኛን የሚመራን እኛን በህይወታችን አቅጣጫ የህይወትን ትርጉምና ዓላማ አሳይቶን ፍሬያማ ሰዎች እንድንሆን በሁሉ የህይወታችን አቅጣጫ የሚያደርግ ነው። ተማሪዎች በትምህርታቸው ጎበዞች እንዲሆኑ ያደርጋል። ሰራተኞች በስራ ቦታ ከነሱ የተሻለ ሰራተኛ የለም እስከሚባል ታማኞች እንዲሆኑ ያደርጋቸዋል። በምስክርነት ሰዎች ያገኘነውን ሰላምና እረፍት አይተው ሰላምና እረፍት ያላቸው እነዚህ እውነተኛ አማኞች ናቸው ብለው እንዲናገሩ ያደርጋቸዋል። ጌታ ያደረገልን ነገር ደግሞ እኛም ራሳችን አፋችንን አውጥተን እንናገራለን። እኔ የምሰራበት ቦታ አንድ አሜሪካዊ ሰው አለ እና ከገባው ከአምስተኛው ነው ከስድስተኛው ቀን በኋላ ይህ ሰውዬ ሪሊ ቦርነጌን ሰው ነው። እኛ ስንመጣ ልክ እዚህ ቢሮ ሲገባ ሰላም ይለንና እነሱ ሰላም አይባባሉም። ጭራሽ እኔ ሰላም ብዬ ሁሉንም ነው የምጨብጣቸው። እና ከዛ አንዳንድ ነገር ደግሞ ነግራቸዋለሁ ስለ ጌታ እና ይህ ሰውዬ ሪሊ ቦርነጌን ነው። እና አሁን እኛ እንጨባበጥም፣ እሱ ሁላችን ጨብጦ ሰላም ይለናል ይጠይቀናል። እና የተለየ ነገር ነው ማየው ብሎ ነግሯቸዋል። ለእኔም ደግሞ እንደዛ እንደነገራቸው ነገረኝ። ዛስፋ እኔ ህይወቴ ነው እና ህይወታችን መመስከር ልክ እንደዚህ እንደ ሰውዬ ነው የምንሆነው። እና ሰዎችን ከተሳሳተ ከጨለማ፣ ጉዞ ከጨለማ ህይወት እንዲወጡ የምንናገርና የምናሳየ ሰዎች እንሆናለን ማለት ነው። እና በመጨረሻ ይሄ ሰሞን እንግዲህ የስቅለትና የትንሣኤ አካባቢ በመሆኑ የሚቀጥለው ሳምንት ኖርዝ ካሮላይና እሄዳለሁ። ይቅርታ፣ መቼም የዚህ የመጽሐፍ ቅዱስ ስራዬን ፕሬዘንት ለማድረግ ቅዳሜ ለት ዛ እሄዳለሁ። እሁድም አገልግዬ ወደዚህ መለሳለሁኝ። ግን ስለዚህ ጌታ ኢየሱስ ክርስቶስ የመጣበትን አላማ ከዚህ ጋራ ጥቂት ነጥቦች ብነግራችሁ ጥሩ ነው። ተመልከቱ። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። እና ሰላሳ አመት ሲሞላው ማገልገል ጀመረ። 3 አመት ተኩል አገልግሏል። እና ከቅድስት ድንግል ማርያም የተወለደው እና ሰው የሆነው የሰውን ስጋ ለብሶ በቀራኔው መስቀል ላይ የተሰቀለው ና መከራ የተቀበለው በሶስተኛው ቀን ከሙታን የተነሳው የሚቀጥለው ሳምንት እሁድ እንደምናከብረው ማለት ነው። አሁን በሰማይ የትንሣኤን ስጋ ለብሶ የእኛን ስጋ ለብሶ ስለኛ በማማለድ በሰማይ ላይ ያለው ለዚህ ታላቅ የህይወት ለውጥ አገልግሎት እንዲበቃና፣ ደግሞም ሰዎችን ነፃ የማድረግ አገልግሎት ውስጥ ገብቶ ሰዎችን ነጻ ለመስጠት ሰዎችን የነጻነት ህይወት ለመስጠት ነው። መጽሐፍ ቅዱስ በሐዋርያ ስራ ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከሰማይ በታች እኛ እንድንድንበት የተሰጠን ስምና የተሰጠን ጸጋ የተሰጠን የነፃ ስጦታ በጌታ በኢየሱስ ውስጥ ብቻ ነው ያለው። ከዛ ውጪ ደህንነት የሚባል ነገር የለም። የተለያዩ ሃይማኖቶች የሚናገሩት ነገር አለ፣ ሁሉም ውሸቶች ናቸው። ጌታ ኢየሱስ ክርስቶስ ብቻ ነው የደህንነት ምንጭና የደህንነት እውነት። ታዲያ እዚ ጋ ሰዎች ማሰር ይችላሉ፣ ትእዛዝ መስጠት ይችላሉ፣ የሚችሉትን ለመርዳት ይሞክራሉ። ለሰዎች እናት አባት፣ ወንድም፣ እህት ጓደኛ በማህበረሰብ ውስጥ ለማንም ሰው ርኅራሄ በማሳየት መልካም ነገር ማድረግ እናስብ ይሆናል። ግን ማዳን የሚችል አንድ ብቻ ነው እና ብቻ ነው ጌታ ኢየሱስ ብቻ ነው። እኛ ውስጣዊ ሰላምና ውስጣዊ ረፍት የመስጠት ችሎታ የለንም። እንሰብካለን፣ ግን ሰው ውስጥ ገብተን መለወጥ አንችልም። እንመክራለን፣ ሰው ውስጥ ገብተን መለወጥ አንችልም። መለወጥ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው በመንፈሱ በኃይሉ በችሎታው፣ በስልጣኑ ልክ ለዚህ ለሰውዬ እንዳደረገው በእኛም ህይወት ውስጥ ሊያደርግልን የሚችለው እና ከዚህ የተነሳ ይህንን አጠቃላይ እውነት ስንረዳ አንድ ጥያቄ ወደ አይምሯችን መጠየቅ አለብን። ያ ምን ማድረግ አለብኝ የሚለው ጥያቄ ነው። እኛ ምን ማድረግ አለብን ምን ማድረግ አለብን? ጌታ ኢየሱስ ክርስቶስ በዓላማ ልክ ወደ ግርጌ ሰሆኑን ሀገር እንደመጣው ወደ እኛ ሲመጣ፣ በተለያየ አጋጣሚ፣ በተለያየ ሁኔታ በእንደዚህ አይነት ሁኔታ ራሱ ጌታ ኢየሱስ ክርስቶስ ወደ እኛ ልብ እየመጣ እንደሆነ ነው የማስበው። ወደ እኛ ሲመጣ ልንቀበለው እጃችንን ልባችንን ከፍተን ና ወደ ልቤ ኃጢአቴን ይቅር ብለህ አስተካክለኝ ለውጠኝ ብለን የመጠየቅና የመለመን የመናዘዝና ጌታን በልባችንና በህይወታችን ለመቀበልና በበሱ ውስጥ ለመዳን ራሳችንን መስጠት ይገባናል። ያን ጊዜ መንፈሳዊ ብድነታችን ይለወጣል። ህይወታችን ይለወጣል፣ ይስተካከላል። ጌታ በውስጣችን ይሰራል። ልክ እንደዛ እንደ ሰውዬ በህይወታችን አስደናቂ ነገርን አድርጎ እኛን ደግሞ ከዚህ በሶሳይቲ ውስጥ ኃጢአት እየለየን እየለየን እየለየን ነው የሚሄደው እና የሌሎች ሰዎች መጫወቻ ቪክቲሞች ነው የሚያደርገን። ጌታ ኢየሱስ ክርስቶስ ግን እያከበረን፣ እየለወጠን እየለወጠን በሰዎች ፊት ሁሉ አስደናቂ ምስክርነቶች እያደረገን ነው የሚሄደው እና እግዚአብሔር አምላክ እንደዛ ሊያደርገን ወደኛ መጥቷል። ጌታን እንቀበል። ጌታን በልባችን እንከተለው። ለጌታ ልባችንን እናስፋ። ጌታ ኢየሱስ ክርስቶስ የሚያደርግልንን ያህል ነገር በኃይልና በስልጣን ማንም ሊያደርግልን አይችልም። ይሄ እውነት ይግባን። እግዚአብሔር አምላክ ይባርካችሁ። ስለነበረን ጊዜ እግዚአብሔር ስለ ቃሉ የተመሰገነ ይሁን።